የዜና መጽሔት የተማሪዎች ግጭት በአክሱም ዩኒቨርሲቲ፣ የለገጣፎ ተፈናቃዮች ሮሮ፣ ግንባታቸው የተጓተተው የእስቴ መስጊዶች እንዲሁም የቀጠለው የሱዳን ተቃውሞን የሚያስቃኙ ዘገባዎችን አካቷል። የዜና መጽሔቱ ቀዳሚው ወደ ሰሜን ኢትዮጵያ ይወስደናል። በአክሱም ዩኒቨርሲቲ በተፈጠረው ሁከት የአንድ ተማሪ ህይወት ማለፉና ሌሎች ሰባት ተማሪዎች መጎዳታቸውን ዩኒቨርሲቲውና የዓይን እማኞች ገለጹ። አክሱም ዩኒቨርሲቲ ዛሬ ባወጣው የሀዘን መግለጫ ትናንት ግንቦት 27 ቀን 2011 ዓ ም በዩኒቨርሲቲው በተፈጠረው ሁከት ዮሐንስ ማስረሻ የተባለ የአክሱም ዩኒቨርሲቲ ሁለተኛ ዓመት የመካኒካል ኢንጂነሪንግ ተማሪ ህይወቱ ማለፉን ገልጿል። ዝርዝሩን የመቀሌው ዘጋቢያችን ሚሊዮን ኃይለስላሴ ይልኮልናል። ትላንት በአክሱም ዩኒቨርሲቲ ዋናው ግቢ ለአንድ ተማሪ ህልፈትና ለሌሎች ተማሪዎች ጉዳት ምክንያት ከሆነው ውከት ጋር ተያይዞ ያነጋገርናቸው የአክሱም ዩኒቨርሲቲ ተማሪዎች አስተማሪዎችና የአስተዳደር አካላት እንደገለጹልን ከትላንቱ ክስተት አስቀድመው ሰሞኑን በዩኒቨርሲቲው በተወሰነ መጠን ቢሆንም ረብሻ እየታየ መሰንበቱ ገልጸውልናል። ባሳለፍነው ሳምንት በደብረ ማርቆስ ዩኒቨርሲቲ ከተፈጸመው ግድያ ጋር ተያይዞ ተማሪዎች ቁጣቸው በተለያየ መንገድ ሲገልጹ መቆየታቸው የነገረውን ምንጮቻችን ዩኒቨርሲቲው በተወሰኑ ተማሪዎች ላይም እርምጃ መውሰዱ ጠቁመውናል። ተማሪዎቹ ላይ ለምን እርምጃ ተወሰደ የሚሉ ሌሎችም ትላንት በግቢ ሁከት ፈጥረው ለአንድ ተማሪ ህልፈት ምክንያት መሆናቸው ገልጸዋል። ስሙ እንዲጠቀስ ያልፈቀደው የአክሱም ዩኒቨርስቲ ተማሪ እንደነገረን ከትላንት በፊትም በአክሱም ዩኒቨርሲቲ የተወሰነ ረብሻ እየታየ መቆየቱ ይጠቅሳል። እዞም ተምሮ ብዝና ደብረ ማርቆስ ተፈጠረ ገለ ተናይዶማ አደሓደ አንዳንድ ተማሪዎች ደብረ ማርቆስ ዩኒቨርሲቲ ላይ በተፈጠረው ነገር ተበሳጭተው ሌሎችን ያስፈራሩ፣ ሞባይል ስልክ እየነጠቁና የመሳሰሉ ችግሮች ሲፈጥሩ ሰንብተዋል። ዩኒቨርሲቲው በእነዚህ ላይ እርምጃ በመውሰዱም ሌሎች ልጆች ለምን በነዚህ እርምጃ ተወሰደ ብለው ሁከት ፈጠሩ። የትላንቱ የከፋ ቢሆንም ሰሞኑን ሙሉ አለመረጋጋት በዩኒቨርሲቲ ውስጥ ነበረ። ከትላንቱ የአክሱም ዩኒቨርሲቲ ክስተት ጋር በተያያዘ ያነጋገርናቸው የአክሱም ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ኪሮስ ጉዕሽ እንደነገሩን የትላንቱ ሁከት መነሻ ምክንያት በሀገሪቱ የተለያዩ አካባቢዎች በሚገኙ ከፍተኛ የትምህርት ተቋማት እየታዩ ከሚገኙ ግጭቶች ጋር የተያያዘ መሆኑን ይገልጻሉ። ከደብረ ማርቆስ ጋር በተያያዘ ነው። ተማሪዎች ድንጋይ ከመርሆራቸው በፊት ጠይቀውን ነበረ፣ እስከመቼ ነው ሬሳ ሚመጣ የሚል አያይዘው ከብዙ ነገር አያይዘው ነው የጠየቁን። በተለይ ከዚህ ከአክሱም አካባቢ ባለፈው የደባረቅም እዚህ አካባቢ ነው የተቀበረው፣ ከደባረቅ መጥቶ የደብረ ማርቆስንም እዚህ አካባቢ ነው መጥቶ የተቀበረው፣ እዚህ አካባቢ ስለዚ፣ ብዙ እንትኖች አሉ። ቢአምና የምትወስድ እንትን የወለጋውን እዚህ አክሱም ነው ስለዚህ እነዚህ ተደራርበው በተማሪዎች ላይ ትናል አስፈላጊ ስሜት ነበረ፣ ቁጣ ስሜት ነበረ። ስለዚህ ኢሚዲየት ካውዝ ያው የከደብረ ማርቆስ ጋር የተያያዘ ነው ብለን መውሰድ እንችላለን። ከባድ ጉዳት ካስከተለው የትላንቱ ሁከት ጋር ተያይዞ የተጠረጠሩ ሰዎች እየተያዙ ነው ያሉት የዩኒቨርሲቲው ምክትል ፕሬዚዳንት ዶክተር ኪሮስ ጉዑሽ ጉዳት የደረሰባቸውም የሕክምና እርዳታ እየተደረገላቸው መሆኑ ለዲደብሊው ገልጸዋል። ሊገነዘበው የሚገባው አንድ ቦታ ላይ ችግር ሊፈጠር ይችላል። የዛኛውን ችግር ሌላ ችግር በመፍጠር አይደለም መፍትሄ የሚሆነው፣ የህግ የበላይነት በማስከበር ነው እንደዚህ አይነት ችግር መፍታት የሚቻለው። ተማሪያችን ነው ልጃችን ነው። እንደ ወላጅም እንደ መምህርም እንደ ዜጋም ሀዘናችንን እንገልጻለን። እንደዚሁም ያንን ጉዳት አድርሰዋል ተብለው የተጠረጠሩ ሰዎችንም እየተያዙ አሉ። ሌሎች የሚያዙም አሉ። በፖሊስ እየተከታተለ ላይ ያለአለ እሱን የህግ የበላይነትን እንደምናስከብር መረጋገጥ እችላለሁ። ከህግ ክፍሉና ከፖሊስ አካል ጋር ሆነን ተባብረን እየሰራን ነው ያለ ነው። ስለዚህ ለሁሉም በተቋሞቻችን ላይ ያሉ ተማሪዎች ሁሉም ዩኒቨርስቲዎች ላይ ያሉ ተማሪዎች ለሁሉም አካባቢ ላይ ያለ ማህበረሰብ ማስተላለፍ የምፈልገው ምለ ስህተትን በስህተት አይታረምም የሚለውን ብንገነዘበው ብንወስደው መልካም ይመስለኛል ተማሪያችን፣ ወላጆች፣ ቤተሰቦች እና ጓደኞችንም እንደዚሁ መጽናናት ትመኛለህ። በጣም አዝነናል። ዛሬ የአክሱም ዩኒቨርሲቲ ተማሪዎችና የአስተዳደር አካላት በተፈጠረው ችግር ዙሪያ ሲወያዩ መዋላቸው መረጃዎች ያመለክታሉ። በዚህ ጉዳይ ዙሪያ የትግራይ ክልል መንግስት ባወጣው መግለጫ ተግባሩን ካወገዘ በኋላ ወንጀለኞች ለህግ እንዲቀርቡ እንደሚሰራ ጠቅሰዋል። ለዲደብልዩ ዘገባ ሚሊዮን አይስላሴ። አድማጮች፣ የትናንቱ የአክሱም ዩኒቨርሲቲ ክስተት ማንነትን መሰረት ያደረገ ጥቃት በማለት የሚወገዝ ተግባር መሆኑን የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል መግለጻቸውም ከጥቂት ደቂቃዎች በፊት ዘጋቢያችን ሚሊዮን በላከልን ተጨማሪ ዜና አመልክቷል። ምክትል ርዕሰ መስተዳድሩ ዛሬ አመሻሹ ላይ በሰጡት ጋዜጣዊ መግለጫ ድርጊቱን የፈጸሙትን ወንጀለኞች የክልሉ መንግስት አድኖ ለህግ እንደሚያቀርባቸውም ገልጸዋል። ተከታዩ ዘገባ ደግሞ ወደ አዲስ አበባ ነው የሚወስደን። ከአራት ወራት በፊት ህገወጥ ግንባታን ተከትሎ የተሰራ ነው በሚል ቤታቸው የፈረሰባቸው የለገጣፎ ከተማ ነዋሪዎች ዛሬ ማለዳ ወደ ጠቅላይ ሚኒስትር ጽህፈት ቤት በመሄድ አቤቱታ አቀረቡ። ወደ ውስጥ ተመርጠው መግባታቸውን የሚናገሩት የተፈናቃዮቹ ተወካዮች መፍትሄውን እዚህ ሳይሆን ኦሮሚያ ክልል ነው የምታገኙት የሚል ምላሽ በጠቅላይ ሚኒስትር ጽህፈት ቤት ቅሬታ ሰሚ አካል እንደተሰጣቸው ለዶችቨለ ዲ ደብልዩ ገልጸዋል። በርከት ያሉ ሰዎች ተጠልለው ከሚኖሩበት ቤተ ክርስቲያን ተነስተው ቢመጡም ተስፋ የሌለው ምላሽ እንደጠበቃቸው በተለይ እናቶች በምሬት መድረሻ አጣም በማለት ነው የሚገልጹት። በስፍራው ተገኝቶ ያነጋገራቸው የአዲስ አበባው ዘጋቢያችን ሰለሞን ሙጬ ተከታዩን ልኮልናል። የልጆችን ዓይን ማየት ጨንቆነ። በጣም እየተዘገያን ነው። ዝናቡ ብርድም እየተፈራረቀብን ነው ከለገጥ አፎ ለገዳዲ ከተማ በህገወጥ መንገድ ሰርታቸዋል በሚል ቤታቸው የፈረሰባቸው ሰዎች ዛሬም ጎዳና ላይ ወድቀናል፣ ሀብት ንብረታችንም ወድሞ ቀርቷል በሚል ለመጨረሻ ጊዜ ነው ያሉትን አቤቱታ ይዘው ወደ ጠቅላይ ሚኒስትር ጽህፈት ቤት አምርተዋል። ከከተማ አስተዳድሩ እስከ ኦሮሚያ ክልል ፕሬዚዳንት ጽህፈት ቤት አቤት ብንልም ሰሚ አጥተናል ያሉት አቤቱታ አቅራቢዎቹ። የበጋውን ሐሩር ስናልፍ የክረምቱ ዝናብ ለበሽታ ዳርጎን ፈተና የበዛበት ህይወት እየኖርን እንገኛለን ይላሉ ሴቶችና ህጻናት። በአካባቢው ተገኝተውም ሲያለቅሱና መረር ብለው ሲናገሩም ሰምተናል። መለከታቸዋል ባልናቸው መስሪያ ቤቶች በሙሉ ሄደናል። ነገር ግን እንደ ለገጣፎ ለገዳዲ ምንም አይነት ቅርታ ሰሚም ሆነ የእኛን ጉዳይ የሚመለከትልን አካል እስካሁን ድረስ አላገኘንም። ሽመልስ ጋም ሄደናል። ያለድንበት የለም ጠቅላይ ሚኒስተር ጋም ሄው ስንት ጊዜ መጠናል። ምንም መብት እስካሁን ያገኘ ነው የለም። ዜጋ አይደለንም የኢትዮጵያ ዜጋ አይደለንም። እኛ ከአምስት ከስድስት ጊዜ በላይ መጥቻለሁ። ከጠቅላይ ሚኒስትሩ ቢሮ ግን ምንም መልስ ያገኘ ነው የለም። አሁንም ዛሬም ሶስት ሰው ሁለት ሰው ይግባ ነው የሚል ግን ምንም መልስ የለንም። መብት የተለለን ምን ሁላ ሰው መጦስ ምን ያረጋል? እኛ አሁን በኢትዮጵያ አምላክ ነው የምንለምን፣ ወደ ቦታችን ይመልሰን፣ እሱን ነው የምንፈልገው። እኛ መጩ ክረምት ነው ጨለማ ነው። ስለዚህ እኛ ጨንቆናል። የትኒድ እነዚህ የትናንት ባለቤት ባለግቢ፣ የዛሬ ቤት አልባ የቤተ ክርስቲያን ተጠላዮች ለዓመታት ይመሩት በነበረው ሕይወት ልጅ ወልደው አሳድገው በደስታ ይኖሩበት የነበረው ሕይወታቸው ምስቅልቅል ማለቱን ልጆቻቸውም ትምህርት ማቋረጣቸውን ነፍሰ ጡሮች ለችጋር መጋለጣቸውን የአገር አልባ ስሜትና የመብታቸው ተቆርቋሪ አካል ማጣታቸውን በተለይም ልጆቻቸውን ከጀርባቸው ላይ ያዘሉ እናቶች፣ እርጅና የተጫናቸው ሴቶች በምሬት ሲናገሩ በአካባቢው ተገኝተን አድምጠናል። እንፈልጋለን በህይወታችን ነገ ዛሬ ሳይል ይረከበን፣ በቃ በህይወት ይድረስልን። እኛ በእግዚአብሔር ስም የምንማጸነው ይሄን ነው። አቅም ምንም ምንም ተስፋም የለንም። ሞተናል። በቃ አፈር ያልብሰን ይምጣና ይቅበረን። መሄጃም የለን፣ ዘመድ የለንም። በቃ አገራችን ላይ ያለ ነው፣ ዜጋ ነን። እባክ በቃ ስማን፣ ለአንዴና ለመጨረሻ ጊዜ በህይወታችን መተተረከበን። እኔ ለራሴ በጣም ምን ንጃ ከበደኝ ራሱ በአሁኑ ሰዓት ነው ራስ የምታጥፈ እነዚህ ልጆች ደግሞ ጎዳና ላይ ነው። ከጎዳና ማንሻሻል አንዱ አምስት ብር አንዱ አስር ብር እንደኛ ልጅ ብናስተዳድረው እንዳንሰራ እንደዚህ ነው ተቀምጠ ቀን ስራ እኮ በዘመር ነው የምንሰራው በአሁኑ ሰዓት ማለት ነው። እሺ ስራ ከየታጠጠ እናስተዳድር ልጆች እሺ፣ ከማለዳው ሁለት ሰዓት ገደማ ጀምሮ በጠቅላይ ሚኒስትር ጽህፈት ቤት የተሰበሰቡት እነዚህ ከለገጣፎ ቤታቸው የፈረሰባቸው ኢትዮጵያውያን ከቤተ መንግስቱ ጥበቃዎች ጀምሮ እስከ ውስጥ ድረስ በመልካም ሁኔታ እንደተስተናገዱ ለዲ ደብልዩ ተናግረዋል። ስድስት ተወካዮች ተመርጠው ከገቡ በኋላ ግን ሶስቱ ተቀንሰው ሶስቱ የቅሬታ ሰሚ አካል እንዳገኙና ልፋታቸው ግን መና መቅረቱን አብራርተዋል። ሰውየው መልስ የሰጠን ጉሩሜ ይባላል። የሰጠን መልስ ያው ይህን ነው። ክልል መንግስቱ የምንፈታላችሁ እንጂ እኛ መፍታት አንችልም። እስካሁን የመጣልን ነገር የለም ነው ያለን። አስገቡን። ገባን። ገብተን ግን መልስ የተሰጠና እንዲህ ያለን ጠቅላይ ሚኒስትሩ ይህን ነገር ሊተገብርላችሁ ምንም አይችልም። የክልሉ መንግስት ነው ይህንን የሚመለከተው። ውታችሁን፣ ችግራችሁን ለሰብአዊ መብት ተናገሩ እንጂ ከዚህ ምንም የምታገኙት የለም ተብሎ፣ ዲ ደብልዩ ከዚህ በፊት በጉዳዩ ላይ በሰራቸው ዘገባዎች እንዳመለከተው አብዛኞቹ ቤታቸው የፈረሰባቸው ሰዎች በቤተ ክርስቲያን ውስጥ ተጠልለው የሚገኙ ናቸው። ለዶች ቬሌ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ በዓመቱ አጋማሽ በመካነ ኢየሱስ ከተማ የተቃጠሉ መስጊዶችን መልሶ ለመገንባት የገንዘብ እጥረት እንዳጋጠመው የመስጊድ አሰሪ ኮሚቴው አመለከተ። በደቡብ ጎንደር ዞን እስቴ ወረዳ መካነ ኢየሱስ ከተማ ጥር 26 2011 ዓ ም በአካባቢው ተፈጥሮ በነበረው አለመረጋጋት በከተማው የሚገኙ የተለያዩ የአገልግሎት መስጫ ተቋማትና መስጊዶች መቃጠላቸው ይታወሳል። መስጊዶችን ለመገንባት የተለያዩ ጥረቶች እየተደረጉ ቢሆንም በገንዘብ እጥረት የታቀደውን ማከናወን እንዳልተቻለ ዶችቨለ ያነጋገራቸው የመስጊድ አሰሪ ኮሚቴው ሰብሳቢ አመልክተዋል። በተለያዩ ሀገራት የሚገኙ ወገኖች ለመስጊዱ ማሰሪያ ቃል የገቡት ገንዘብም እንዳልደረሰ ገልጸዋል። ዝርዝሩም ከባህር ዳር ዘጋቢያችን አለም ነው መኮንን ልኮልናል። የተለያዩ ጥረቶች እየተደረጉ ቢሆንም በገንዘብ እጥረት የቤተ እምነቶቹ ግንባታ መጓተቱን በመካነ ኢየሱስ ከተማ የ03 ቀበሌ መስጊድ አሰሪ ኮሚቴ ሰብሳቢ ሀጅ ኡስማን አሊ ኢብራሂም ለዶች ለዶቸ ቬሌ ዲ ደብልዩ በስልክ ተናግረዋል። ለተለያዩ አለም አቀፍ ሚዲያዎች ጭምር እገዛው እንዲደረግ መልእክት ማስተላለፋቸውን የሚናገሩት ሀጂ ኡስማን አሁንም መላው ኢትዮጵያውያንና በውጭ የሚኖሩ ወገኖች እጃቸውን ለእርዳታ እንዲዘረጉ ጥሪ አቅርበዋል። ያው ሰው እንደሞቀ ያው አካውንቱን ስንሰጠው አካውንቱ ያስገባዋል እና ይሲ እንደውም የኔ ያልበር ካልደረስ ነው ስራ እንጀምርም ብለን ኮሚቴው ስናየው፣ አሁን ብሩ ሊገፋ ስላልቻለ ይሄ ነገር እኛ ጀምረ ነው ደግሞ ጀምረን እንታዘብ እንጂ መሰረት ጥለን ስናበቃ የሚቀርጽም የሚቀርጸን የሚያይም ሂሳብ የሚያደርግም ይምጣለት በሚለው ነው። እንደገና የተነሳለኛ እንግዲህ ስንጀምረው እሚመጣ ይኖራል የሚል እምነት፣ አንድ ሀገር ወይም በአንድ አካባቢ ይሰራል ብለን አይደለም ይህንን ስራ የጀመር ነው። ከሳውዲ ከአሜሪካ ያለው ወገናቸው ደግሞ በጀርመን እነሱ በገቡት ቃል መሰረት እንግዲህ ውያ እያተቪና አፍሪካ ቲቪ እነዚህ እነዚህ ሁላ እየመጡ ዘግበውና ሄደዋል። ግን እስካሁን የደረሰንም መልዕክት የለም። ሀጂ ኡስማን እንደሚሉት መስጊዶችን መልሶ ለመገንባት ስምንት ሚሊዮን ብር የሚያስፈልግ ቢሆንም እስካሁን የተሰበሰበው በቂ አይደለም ብለዋል። ሰዎች የተጎዱ በፐርሰንት እንዲካፈሉ ያው አካባቢ ክልሉም መንግስት መጥቶ ሲናገር እኛ አካውንቱ የጋራ ይሆን ገንዘብ በጋራ ነው የምናስገባ አሉን። አሁን ያና የዚግ አካውንት አሁን ስናየው አንድ ሚሊዮን አንድ መቶ ምናምን ሺህ ብር ነው ያገኘንበት። ስለዚህ ለሁለቱ ስናካፍለው ለአንዱ አራት መቶ ለአንዱ አምስት መቶ ሺህ ብር አድርገን ሌሎች የተጎዱ ደግሞ ህብረተሰቦች ነበሩ። አሁን የህብረት ዋጋ ምን ምን ስንት እጥፍ እንዳለ እና ያው አራት አራት ሚሊዮን ይፈጃል ስምንት ሚሊዮን ይፈጃል ተብሎ ነው የሚታሰበው። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚደንት ሀጂ ሰኢድ ሙሐመድ በበኩላቸው ባለፈው ዓመት በተለያዩ አካባቢዎች በተፈጠሩ ግጭቶች አብያተ ክርስቲያናትና መስጊዶች መቃጠላቸውን አስታውሰው በወቅቱ ቤተ እምነቶቹን መልሶ ለመገንባት የነበረው ግለት መቀዝቀዙን ተናግረዋል። በወቅቱ በነበረው አለመረጋጋት በከተማዋ ተቃጥሎ የነበሩ መስጊዶች ግንባታቸው የተጀመረ ቢሆንም በገንዘብ እጥረት የተፈለገውን ያህል መሄድ አለመቻሉን ሐጅ ሰኢድ አመልክተው ሕብረተሰቡ ድጋፍ እንዲያደርግ ጥሪ አቅርበዋል። በደቡብ ጎንደር እስቴ አካባቢ የተቃጠሉ መስጂዶች ነበሩ። እነሱን ለመስራት ሰፊ ርብርብ ተደርጎ ክርስቲያን ሙስሊም ሳይል ሁሉም ገንዘብ አስተዋጽኦ አድርጓል። ግን የተሰበሰቡ ገንዘብ ይህን ያህል የሚያሰራ ሆኖ አልተገኘምና በአካባቢ ቤተሰብ ለመገንባትም በጣም ችግር ላይ ናቸው። አሁን በእርግጥ መሰረት የማውጣት ስራ እየሰሩ ነው። መስጂዶቹ ግን የሚያስጨርስ ገንዘብ የላቸውም። ከፍ የሚያደርግም ለእይታ የሚበቃም ስራ ላይ አይደሉም ያሉትና አጠቃላይ ሁሉም ሰው ባለ አቅሙ የጀመረውን ድጋፍ እንዲቀጥል ነው። በእኛ በኩል ምናሳስበው በቀጣይ ወንድማማችነትን በማጠናከር ሰላምን በዘላቂነት ለማስፈን ሙስሊሙ ህብረተሰብ የላቀ ድርሻ እንዲወጣ ደግሞ አቶ ጀማል ሙሐመድ የተባሉ የባህር ዳር ከተማ ነዋሪ ተናግረዋል። ሙስሊም በዋናነት ወደ ኢትዮጵያም ሲመጣ ሰላም ፈልጎ ነው የመጣ ኢትዮጵ እንደ ሌሎች ሀገሮች ሰላምን ጠብቃ እስካሁን የቆየችው ምንድን ነው? የመጀመሪያ እስልምናን በሰላም ወይም በፍላጎት የተቀበለች ሀገር ስለሆነ፣ ስለዚህ ሙስሊም ማህበረሰብ ችግር እንዳይፈጠር፣ ክርስቲያንም ሆን ከሌላው ሃይማኖት ጋር ተቻችሎ ለመኖር ሙስሊም ማህበረሰብ የመጀመሪያውን ድርሻ መውሰድ አለበት ብዬ አስባለሁ። የአሰሪ ኮሚቴው ሰብሳቢ ሐጂ ኡስማን ኢብራሂም አሊ እንደገለጹት በአካባቢ በህብረተሰብ ድጋፍ የመስጊዶች የመሰረተ ግንባታ ተጀምሯል። ህብረተሰቡም የሚያደርገውን የቁሳቁስ የጉልበትና የገንዘብ ድጋፍ አጠናክሮ እንዲቀጥል ጠይቀዋል። አለም ነው መኮንን ለዲደብሊው ራዲዮ ባህር ዳር አድማጮች። የዜና መጽሔቱ የመጨረሻ ቅንብር ወደ ጎረቤት ሀገር ይወስደናል። ከወራት በፊት ኦማር አልበሽርን ከስልጣን ያስወገደው የሱዳን ህዝባዊ ተቃውሞ ግጭትና ሞት እያስከተለ አሁንም ቀጥሏል። በስልጣን ላይ ያለው የሱዳን ወታደራዊ ሽግግር ምክር ቤት ከተቃዋሚ ኃይሎች ጋር ያለውን ድርድር ወደ ጎን በማድረግ በትናንትናው ዕለት በዘጠኝ ወራት ውስጥ ምርጫ እንደሚያካሄድ አስታውቆ ነበር። በዛሬው ዕለት ደግሞ የእንነጋገር ጥሪ አቅርቧል። ተቃዋሚ ኃይሎች ግን ጥያቄውን አለመቀበላቸውን እየገለጹ ነው። ስለቀጠለው የሱዳን ተቃውሞ ፀሐይ ጫኔ ተጨማሪ ዘገባ አላት። ለሶስት አስርተ ዓመታት በስልጣን ላይ የቆይቱን ኦማር አልበሽርን ያለፈው ሚያዝያ ሶስት ቀን 2011 ዓ ም ከስልጣን ያወረደው የሱዳን ህዝባዊ ተቃውሞ አሁንም ቀጥሏል። አልበሽርን ተክቶ በሀገሪቱ ስልጣኑን የተቆጣጠረውን ወታደራዊ የሽግግር መንግስትን ተቃውመው አውራ ጎዳናዎችን የሚያጨናንቁ የተቃውሞ ሰልፎች አልበሽር ከወረዱ ከወራት በኋላም ቀጥለዋል። የሱዳን የሰራተኞች ማህበርን ጨምሮ የተለያዩ የፖለቲካ ፓርቲዎች የሚመሩት ይህ ተቃውሞ ወታደራዊ የሽግግር መንግስቱ በሲቪል አስተዳደ መወዳደር እንዲተካ የሚጠይቅ ሲሆን የሱዳን የጸጥታ ኃይሎችም ተቃውሞውን ለመበተን በሚያደርጉት ተኩስ የሚሞተው ሰላማዊ ሰው ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። በዚህ ሁኔታ በሱዳን የጦር ኃይል የተገደሉ ሰላማዊ ሰዎች ቁጥር ሰሞኑን በካርቱም አደባባይ የተገደሉትን ሀያ ሰዎች ጨምሮ የሟቾቹ ቁጥር ወደ ስልሳ ማሻቀቦን የጀርመኑ የዜና ወኪል በዛሬው ዕለት ዘግቧል። የጸጥታ ኃይሎች በተቃዋሚዎች ላይ በፈጸሙት በዚህ ጥቃት ወታደራዊ የሽግግር መንግስቱ በሀገር ውስጥ የሚሆን ባለ ዓለም አቀፍ ሕብረተሰብ ዘንድ ውግዘት እየደረሰበት ይገኛል። ይህንን ተከትሎ ምክር ቤቱ ከተቃዋሚ ኃይሎች ጋር ሲያደርገው የነበረውን ድርድር በመተው በዘጠኝ ወራት ውስጥ ምርጫ እንዲካሄድ በትናንትና ጥሪ አቅርቦ ነበር። ያም ሆኖ ግን ተቃውሞ ቀጥሏል። የኢድ አል ፈጥር በዓል እየተከበረ በነበረበት በትናንትናው ዕለት ሳይቀር የካርቱም አደባባይ የሽግግር መንግስቱን በሚያወግዙ ሰልፈኞች ተጥለቅልቆ ነው የዋለው። በውስጥና በውጭ ጫና የበረታበት የሱዳን ወታደራዊ ሽግግር ምክር ቤት ሊቀመንበር አብዱልፈታህ አል ቡርሃን በዛሬው ዕለት በሀገራቸው የቴሌቪዥን ጣቢያ ቀርበው በሰጡት መግለጫ ደግሞ ከብሔራዊ ጥቅም ባሻገር በማንኛውም ጉዳይ ከተቃዋሚዎች ጋር ለመነጋገር መንግስታቸው ፈቃደኛ መሆኑን ገልጸዋል። شهدت الأيام الماضية أحداثاً مؤسفة አጀባት ሙሐወላት አልቁወል አምኒያ አልሙሽተረካ ባለፉት ጥቂት ቀናት የፀጥታ ኃይሎች የተወሰኑ ስጋቶችና አስቸጋሪ የፀጥታ ሁኔታና የደህንነት ስጋቶችን ለመቋቋም ባደረጓቸው ጥረቶች ሳቢያ አሳዛኝ ሁኔታዎችን ተመልክተናል። ጥቃት የደረሰባቸው ሰዎች ሲወድቁና ሲጎዱ ተመልክተን አዝነናል። ለተከሰተው ነገር ይቅርታ እንጠይቃለን። ለሞቱት ሰማዕታት ነፍሶችና የቆሰሉትም በቶሎ እንዲያገግሙ እንጸልያለን። ነይብ አላ ነስምህ لأي ظروف بيعاقتنا عن الوصول لأهداف الثورة. يسودان <applause> سودان عيشة قرر مكربيت لك أمام عبد الفتاح البرهان كأن النجاة قرب الشجر بس أتحايل وجه لدرس وتقاتم لقد شهدت ميادين وساحات الاعتصام أحداثا مهمة ሰዎች ተቀምጠው ተቃውሟቸውን ሲገልጹባቸው የነበሩ አደባባዮችና ቦታዎች አብይ ሁነቶችን አስተናግደዋል። እነዚህ የህዝቡ ስሜቶችና ማህበራዊ ህይወቱ የታየባቸው ድርጊቶች የሱዳኖችን ባህልና የማንነታቸውን እውነተኛ ጥልቀት አሳይተዋል። እኛ በሽግግሩ ወታደራዊ ምክር ቤት ያለን ለሌላ ዓላማ ሳይሆን ለህዝቡ ጥቅም ስንል የሱዳን አብዮት ፍላጎቶች በተለያየ መልኩ ሊገልጽ የሚችለውን የህጋዊ አስተዳደር ምስረታን እውን ለማድረግ ድርድር እጃችንን ዘርክተናል። መልካሙን ሁሉ እመኛለሁ። ወኩሉ ምን አንቱም ብአልፍ ይር የወታደራዊ ባለስልጣኑ የይቅርታ ሚሆን ይህንን ነጋገር ጥያቄ ግን አዎንታዊ ምላሽ ያገኝ አይመስልም። የሱዳን ሰራተኛ ማህበር ሚሆን ሌሎች በተቃውሞ ውስጥ ያሉ ኃይሎች ከሽግግር መንግስቱ ምንም አይነት ንግግር እንደማይፈልጉ ነገር ግን ስልጣኑን እንዲለቅ እየወተወቱ ነው። ከሁለት ቀናት በፊት አንድ የ17 ዓመት ወጣትን የጸጥታ ኃይሎች በጥይት ሲመቱት እንደተመለከተ የሚናገር አንድ የካርቱም ከተማ ኗሪ እንደሚለውም ሰላምና መረጋጋት የሚመጣው የወታደራዊ ሽማምንቱ ከስልጣን ሲወርዱ ብቻ ነው። ትግላችንን እንቀጥላለን። እናውቃለን፣ ጉዞ ቀላል አይደለም። ነገር ግን በሱዳን ሕዝብ እንተማመናለን። እኛ እየተባበርንን ወታደራዊ መንግስት እንዲመራን አንፈልግም። ይህን አጋጣሚ በመጠቀም ለወታደራዊ ባለስልጣናቱ በግልጽ ማስተላለፍ የምንፈልገው መልእክት ለሰላም፣ ለፍትህና ለለውጥ ሲባል በተቻለ ፍጥነት ስልጣኑን ይልቀቅ። በሱዳን ከተቃውሞ አመፁ ጋር ተያይዞ ከተገደሉ ሰዎች በተጨማሪ በርካቶች ለስር መዳረጋቸው ይነገራል። በዛሬው ዕለትም በቅርቡ ከስደት የተመለሱት የሱዳን ህዝቦች የነፃነት ንቅናቄ አማጺ ቡድን መሪ ያሲራማን በሱዳን የጸጥታ ኃይሎች በቁጥጥር ስር መዋላቸውን የንቅናቄው ቃል አቀባይ ገልጸዋል። እናም በሀገሪቱ የተቀሰቀሰው ተቃውሞና ቀውስ ማቆሚያ ያለው አይመስልም።